ብዙ የዓለማችን መንግስታት ዓለም አቀፍ ሽብርንና በኢንተርኔት መረብ የሚፈጸሙ ወንጀሎችን መከላከል ዋነኛ የደህንነታቸው ማረጋገጫ መንገድ እያደረጉት መጥቷል። ለዚህም ተግባር እንዲረዳቸው ለኢንተርኔት ቁጥጥር ወይም ለሰርቪላንስ የሚያገለግሉ ቴክኖሎጂዎችን የሚያመርቱ ኩባንያዎችንና አገልግሎቶችን ይጠቀማሉ። ይህም አገልግሎት በቢሊዮን የሚቆጠር የገቢ ምንጭ የሚያመጣ ኢንዱስትሪ ወደ መሆን አድጓል። ችግሩ የቴክኖሎጂ የሕግ የበላይነትና ተጠያቂነት ካለባቸው ሀገሮች ውጭ ሲሰራበት የሚያስከትለውን አስከፊ ውጤት ለመገደብ አለመቻሉ ነው። እንደ ኢትዮጵያ ላሉ ሰብአዊ መብት ረጋጭ መንግስታት ይህን ቴክኖሎጂ አሳልፎ መስጠት አምባገነኑ መንግስታት በህዝባቸው ላይ የሚያደርጉት ቁጥጥር አሉታዊ ውጤት የሚያስከትል ኃይል ይሰጣቸዋል። ሰሞኑን በዓለም መገናኛ ብዙሀን ሳይቀር መነጋገሪያ ርዕስ የነበረው የኢትዮጵያን ኢንተርኔት ስለላ ይደግፍ የነበረው የሃኪንግ ቲም የመጋለጥ ጉዳይ ነበር። በተደረገበት የጠለፋ ወይም የሃኪንግ ጥቃት ምክንያት ከአገልግሎት ውጭ የሆነው ሃኪንግ ቲም የደግፋቸው የነበሩ የልዩ ልዩ ሀገራት መንግስታዊ የስለላ ቡድኖች ትልቅ ጉዳት ደርሶባቸዋል። በቆጵሮስ የሆነው እንደ ምሳሌ ብንወስድ ሰሞኑን በተጋለጠው መረጃ መሰረት ቆጵሮስ ለሃኪንግ ቲም በከፈለችው 50 ሺህ ዩሮ ክፍያ የገዛቸው የሃኪንግ ቲም ቴክኖሎጂ ከሀገሪቱ ህግ ጋር የሚጻረር ሆኖ በመገኘቱ ባስከተለው መዘዝ የቆጵሮስ የስለላ አገልግሎት ባለስልጣን ከስራቸው እንዲባረሩ ምክንያት ሆኗል። ለባለስልጣኑ መባረር ምክንያት የሆነውም እንዲህ ያለው በዜጎች ላይ የሚደረግ ስለላ የግለሰብን መብት የሚጋፋ ድርጊት ተደርጎ ስለሚቆጠርና የቆጵሮስም ህግ ይህን መሰሉ በዜጎች ላይ የሚደረግ ስለላ መከልከሉን ነው። በኢትዮጵያ የወቅቱ የፖለቲካ ሁኔታ እንዲህ ያለው ህግ መሆን ተጠያቂነት መኖሩ የሚታሰብ ጉዳይ እንኳን አይደለም። ለኢትዮጵያ መንግስትም ይህ መጋለጥ ሊያስከትል የሚችለው ጉዳት የተማመንበት የነበረውን በሚሊዮኖች የሚቆጠር የውጭ ምንዛሪ ያፈሰሰበትን የመረጃ ምንጭ መነጠቀው ብቻ ይመስላል። ይሁንና እንደ ኢትዮጵያ ኢንፎርሜሽን መረብ ደህንነት ኤጀንሲ በእንግሊዝኛው ምህፃረ ቃል ኢንሳ ጉዳቱ ያየለበት ያለ አይመስልም። ምክንያቱም ኢንሳ ከውጭ ሀገር በመንግስት ላይ ይሰነዘራል ብሎ ለሚፈራው ጥቃት መፍትሄ ለማግኘት ይህንኑ ተቋም የሙጥኝ ያለበት መንገድ ከሌሎች ሀገሮች የስለላ ተቋማት ጋር ሲነጻጸር ጎልቶ መታየቱ ነው። እስካሁን እየወጣ ባለው መረጃ መሰረት የኢንሳን ያህል ለጠላፊ ቡድን ገንዘብ የከፈለም ሆነ ተጻራሪዎቹን ለመያዝ ጥረት ያደረገ የስለላ ድርጅት አይታይም። በተለይም የኢትዮጵያ መንግስት ዋነኛ ስጋቱ አድርጎ የሚቆጥረው ግንቦት ሰባት የመሳሪያ ጥቃት መፈጸም በጀመረበት በዚህ ወቅት ይህን አይነት የመረጃ ክፍተት ሲያጋጥመው ትልቅ ጉዳት ሊሆንበት እንደሚችል መገመት የሚያዳግት አይደለም። አሁን ከተጠለፉት የኢንሳና የሀኪንግ ቲም የሜል ልውውጦች ላይ እንደሚታየው መንግስት ዋነኛ የጥቃቱ ኢላማ ያደረገው ይህንኑ ግንቦት ሰባት እንደነበረ ግልጽ ነው። የኢትዮጵያ መንግስት ከተጋለጡበት ሚስጥሮቹ የተነሳ ከዚህ በኋላ ድንበር ዘለል የኢንተርኔት ስለላ ለማካሄድ የሚያደርገው ሙከራ ቀላል ባይሆንለትም መዘንጋት የሌለብን በሰብአዊ መብት ተሟጋቾች ዘንድ የኢንተርኔት ነፃነት ጠላቶች ተብሎ የሚታወቁ ሌሎች ሀኪንግ ቲምን የመሰሉ የኢንተርኔት ስለላ ድጋፍ የሚያደርጉ ቅጥር ድርጅቶች መኖራቸውንም ነው። የኢትዮጵያ መንግስት የሚያደርገው የኢንተርኔት ስለላ ሲጋለጥ ይህ የመጀመሪያው አይደለም። ከዚህ በፊት ጋማ ግሩፕ ተብሎ በሚታወቅ የእንግሊዝ ኩባንያ የተሰራ ፊንፊሸር የተባለ የስለላ ሶፍትዌር መጠቀሙ ተደርሶበት ነበር። እስካሁን ድረስ የኢትዮጵያ መንግስት ይህን የመሰሉ ሌሎች ድርጅቶችንም አለመጠቀሙን እርግጠኛ ለመሆን አይቻልም። ከዚህም በተጨማሪ የኢትዮጵያ መንግስት የዓለም አቀፉ ጸረ ሽብር ውጊያ አጋር ተደርጎ መቆጠሩ የሚያስገኝለት መንግስታዊ ድጋፍ መኖሩንም ማስታወስ ይበጃል። አሁን ይፋ በሆነው መረጃ ላይ እንደሚታየው አንድ እስራኤላዊ ኩባንያ ከኢትዮጵያ መንግስት ጋር ተመሳሳይ ግንኙነት ነበረው። ይህ በስም ያልተገለጸ የእስራኤል ኩባንያ ለኢትዮጵያ መንግስት ያደርገው የነበረው ድጋፍ ግልጽ ባይሆንም ሀኪንግ ቲም ለኢትዮጵያ መንግስት ይሸጠው ከነበረው አገልግሎት ጋር በብዛትም ሆነ በጥራት ተመሳሳይነት ያለው አይመስልም። ሀኪንግ ቲም በመጀመሪያ ከኢንሳ ጋር እንዲገናኝ ማቀራረቡን ሚና የተጫወተው ናይስ በሚል ምህፃረ ቃል የሚጠራ ሌላ የእስራኤል ኩባንያ ነው። ናይስ ራሱን የቻለ ኢንተርኔት ወንጀሎችን የመከላከል አማካሪ ድርጅት አድርጎ ቢያስተዋውቅም አሁን በወጣው መረጃ መሰረት የሀኪንግ ቲምን ቴክኖሎጂ ኢንሳን ለመሰሉ የተለያዩ ሀገራት የስለላ ድርጅቶች የማሻሻጥ ስራንም ደርቦ ይሰራል። እስካሁን ከወጡት መረጃዎች መካከል በጣም አስፈላጊ የሆኑ ብዙ ዶክመንቶች ይገኙባቸዋል። ከእነዚህም መካከል ኢንሳ እስካሁን ሲጠቀምባቸው የነበሩትን የጠለፋ ስልቶች የሚጠቁሙት የስልጠና ሪፖርቶች ተጠቃሽ ናቸው። የኢንሳ ስለላ ብዙ እውቀት የጎደለው ቢሆንም በገንዘብ ብዛት በተገዙ ዓለም አቀፍ ባለሙያዎች የታጠቀው ቴክኖሎጂ ምን ሲያደርግበት እንደቆየ መረዳት ይቻላል። ይህም መታወቁ ከዚህ በኋላ ይህን የመሰለ ጥቃት ለመሰንዘር ቢሞክር እንዴት መከላከል እንደሚቻል ፍንጭ ከመስጠቱም በላይ አሁን ባለው መረጃ ላይ ተመስርቶ በራሱ በኢንሳ ላይ ጥቃት ለመፈጸም የሚያስችል ሙከራ ቢደረግም ኢንሳን ከአጥቂነት ወደ ተጠቂነት የሚለውጥ የመልስ ምት ሊያመጣበትም ይችላል። የኢንሳ ሰራተኞች አንድ ጊዜ በአዲስ አበባ ሌላ ጊዜ ደግሞ በሚላን ስልጠና መውሰዳቸውም መረጃዎቹ ይጠቁማሉ። ሀኪንግ ቲም ለኢንሳ የሰጠው ስልጠና ይዘት ለመረዳት እንደሚቻለው ኢንሳ ጠለፋውን ያካሄድበት የነበረው መንገድ መገለጹ ጥንቃቄ የሚያሸው መረጃ ያላቸው ጋዜጠኞች፣ የሰብአዊ መብት ተሟጋቾች እና የፖለቲካ ፓርቲዎች ከዚህ በኋላ ከኢንሳ ጥቃት እንዳይሰነዘርባቸው የኢንተርኔት እና የስልክ ግንኙነቶቻቸውን እንዴት ባለ ጥንቃቄ መጠበቅ እንደሚችሉም ፍንጭ ይሰጣል። ሃኪንግ ቲም ከተሰጣቸው አንዱ ስልጠና ለመረዳት እንደሚቻለው የኢንሳ ጠላፊዎች ይጠቀሙባቸው የነበሩ ቴክኖሎጂዎች ተዘርዝረው ቀርበዋል። በካ የኢሜይል መልእክቶቻቸውን ለማሰራጨት ታንደርበርድ እና ጃንጎ ኤስፒቲኤም ሶፍትዌሮችን እንዲጠቀሙ ከመመከራቸውን በላይ የኢሜይል መልእክት ርዕሶቻቸው ተቀባይነት ያላቸው ለማድረግ ኤምኤክስ ቱልቦክስ የተሰኘ ሶፍትዌር መጠቀም የሚያስችል ስልጠናም ወስደዋል። በአብዛኛው የስልጠና ይዘቶቹ የተዘጋጁትም የኢንተርኔት እውቀት ላልዘለቃቸው ተጠቃሚዎች የእጅ መፍቻ እንዲሆኑ ታስበው ነው። ይጠቀምባቸው ከነበሩ ሶፍትዌሮች መካከልም የኢንተርኔት ተጠቃሚዎች እርስ በርሳቸው ያላቸውን ግንኙነት ለመተንተን የሚያስችለው ማልቴጎ የሚባለውም የስለላ ሶፍትዌርም ቢሆን ጥቂት ጊዜውን በሰጠ ማንኛውም ሰው ጥቅም ላይ ሊውል የሚችል መገልገያ ነው። እነኚህ ምስጢሮች ይፋ መውጣታቸው የቴክኒክ ድጋፍ ያደርጉ የነበሩ ድርጅቶች እጃቸውን መሰብሰባቸው ለኢትዮጵያ መንግስት ድንበር ዘለል የስለላ ስራ ትልቅ ጉዳት ቢሆንበትም አሁንም ቢሆን እነኚህን ማንም ሰው በቀላሉ ሊጠቀምባቸው የሚያስችሉ ሶፍትዌሮች በመጠቀም በተለይ በአገር ውስጥ ባሉ ኢላማዎች ላይ ስለላውን ከመቀጠል የሚያግደው ነገር ቢኖር ምናልባት የእውቀት ማነስ ብቻ ሊሆን ይችላል። በመሆኑም በቀላሉ ይታዩ የነበሩ የኢንተርኔት ደህንነት ስልጠናዎች ከምንጊዜውም ይልቅ አሁን በትኩረት ሊጤኑ የሚገባበት ጊዜ ሆኗል። ጥንቃቄ የሚያሻው መረጃ ያላቸው ግለሰቦች እና ድርጅቶች አጥራቸውን ማጠባበቃቸው ከዚህ አጋጣሚው በኋላ የሚጠበቅ ውጤት ይሆናል። መዝገቡ ኃይሉ ነኝ ለዋዜማ ሬዲዮ።